ጤና ስጥልኝ የተከበራችሁ ተመልካቾቻችን፣ እንደምና ምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት 7 2015 ዓም መሰናዶ ጀምሯል። ከአሁን ሰዓት አንስቶ ከእኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል ይህ የራሴን ቻፕተር አሳልፍ ስሰት ቀጣዩ ትውልድ በጣም እድለኛ ነው። ይህን ማም ነው ምክንያቱም ይባላል አባባል ወዴት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላል እና አትሊስት የሚጠይቁት ሰው አላቸው። የሰማችሁት ወጣቱን የህክምና ባለሙያ ዶክተር በጸሎት ከበደ ነው። በቅርቡ ከተራራው ጫፍ የተሰኘ መጽሐፍ አሳትሟል። ስለ መጽሐፉ ይዘትና ስለ ህክምና ትምህርት ቤት ፈተናዎቹ አጋርቶናል፣ በምሽቱ ይደመጣል። በሌላ በኩል በርካታ ወጣት ሴቶች በማህበራዊ ሚዲያዎች ላይ አጓጉል ፎቶዎችን ከመልቀቅና ከሌሎች ጋር ተያይዘው ለጥቃት እንዲሁም ደግሞ ማስፈራራት እየተጋለጡ ነው። በዚህ ዙሪያም ዘገባ ይኖረናል። ይህና ሌሎች የምሽቱን መሰናዳዎች ኤደን ገረመው እመራለሁ። ኤልያስ አስማና ደግሞ የምስልና ድምፅ መሀንዲሳችን ነው። አሁን ወደ ዘገባዎቻችን እንሻገር። የስልክ ካሜራዎች ላይ የሚቀሩ የግል ፎቶችና እንዲሁም ደግሞ የጽሁፍ ምልልሶች ከጊዜ በኋላ ተመልሰው ካሉበት በመውጣት የብዙዎችን ህይወት እየረበሹ ይገኛሉ። በተለይም ብዙ ሴቶች በዚህ መልኩ ተመልሰው በሚመጡ የጽሁፍና የፎቶግራፍ መልእክቶች እና እንዲሁም ደግሞ ከማንነታቸው ጋር ተያይዘው በሚሰጡ የማህበራዊ ሚዲያ አስተያየቶችና ማስፈራራቶች ለጥቃት ተጋላጭ ሆኗል። እነዚህ ጥቃቶች በኢትዮጵያ ውስጥ ምን ያህል ይፈጸማሉ ስትል ስመኝሽ የቆየ በኢንተርኔት አጠቃቀም ደህንነት ዙሪያ ጥናቶችን ያጠናችሁም ሰላም ማየት ተዘራን አነጋግራታለች። ቀጥሎ ይቀርባል። በኢንተርኔት አማካኝነት የሚፈጸሙ ጥቃቶች ስንል ምን ማለታችን ነው? በኢንተርኔት አማካኝነት የሚፈጸሙ ጥቃቶችን ስንል ጾታን መሰረት በማለት ሚጋስ ጎጂ ልማድ ወይም ስርዓተ ጾታ ትርክቶች የሚያስቀጥል ተግባር ነው እና ይህ የሚፈጸመው ማህበራዊ ሚዲያዎችን ኢንተርኔቱን በመጠቀም ነው። እነዚህ ምን አይነት ጥቃቶች ናቸው በኢንተርኔት አማካኝነት ሊፈጸሙ የሚችሉት? እነዚህ ጥቃቶች በየቀኑ ህይወታችን ላይ ማለትም በማህበራዊ ድረገጽ ውጭ ያሉ የምናሳልፈው ህይወቶቻችን ላይ የሚደርሱ ኢፍትሃዊ የሆኑ ተግባሮች ናቸው። ወደ ኦንላይን ስፔሱን ወይም ደግሞ ወደ ማህበራዊ ሚዲያም የሚሄዱት ማለት ነው። እነዚህ ጥቃቶች የተለያየ አይነት አይነቶች አሏቸው። ለምሳሌ ስንመስበት ወይም ስድብ ሊሆን ይችላል ወሲባዊ አስተያየቶችን መስጠት ሊሆን ይችላል። ኢንተርኔትን ተጠቅሞ ማሰራሪያ ማድረስ፣ ስም ማጥፋቶችን ሊሆን ይችላል። ወይም ደግሞ ይሄ ዶክሲንግ የምንለው የሰዎችን አድራሻ ወይም ደግሞ የሴቶችን አድራሻ ኦንላይን ላይ መለጠፍ እና ከዛ ሌሎች ሰዎች ኮንታክት እንዲያደርጓቸው፣ ለምሳሌ የቤታቸውን አድራሻ ሊሆን ይችላል፣ ስልክ ቁጥራቸውን ሊሆን ይችላል። እና እነዚህም የመሳሰሉ ጥቃቶች አሉ። ይሄ ሁሉም ተሰብስቦ አንድን ሴት ላይ ቡሊ ማድረግም የመሳሰሉ ጥቃቶች አሉ። እነዚህ ጥቃቶች በጣም ስም ያላቸው ፖለቲካ ላይ ያሉ ሴቶች ወይም ጋዜጠኛ የሆኑ ወይም አክቲቪዝም ላይ ያሉ ሴቶችን በሚበረታ ቢሆንም ኦልሞስት ኦንላይን ስፔስ ላይ ያሉ ሴቶችን በሙሉ ላይ የሚደርሱ ጥቃቶች ናቸው። ኢትዮጵያ ውስጥ ይሄ ነገር ምን ያክል የተለመደ ነው? ምን ያክል ይፈጸማል? ኢትዮጵያ ላይ በደንብ አልተጠናበትም። ግን ካለን ንግግሮች ምንረዳው ከምናገኛቸው ፖለቲካል ፖለቲካዎች ላይ ያሉ ጋዜጠኛ የሆኑ ሴቶች ወይም ደግሞ አክቲቪዝም ላይ ካሉ ሴቶች ጋር ባለን ኮንቨርሴሽን የምናደረገ በጣም ጎልቶ ይታያል። ግን ኢፌክቶቻቸውን ነው የምናየው፣ ወይም ደግሞ እንዲህ ሆኖ ከኦንላይን ስፔስ ቀርቱ ወይም ደግሞ ሶሻል ሚዲያ ወይም ማህበራዊ ድረ ገጾች መጠቀም አቆሙ ሲባል እና የተለያዩ ጥቃቶች ሲደርሱባቸው ስክሪን ሾት ተደርጎ ዶክመንት ተደርጎ የሚቀመጡት ነው እንጂ የምናየው። በግልጽ የተቀመጠ ቁጥር ወይም ዳታ የለንም። ለምሳሌ በጣም ትልቅ ጥናት ይጠይቃል። በቅርብ ጊዜ አሁን ለምሳሌ አንድ መነጋገሪያ ሆኖ የነበረው ያልተገባ ፎቶ በማህበራዊ ሚዲያ አማካኝነት ለቃለው ብሎ የማስፈራራት ጥቃቶች ከአንድም ሁለትም ተደጋጋሚ እንሰማለን እና ምናልባት ከሰማሻቸው፣ በግለሰብ ደረጃም ከምታውቂያቸው ኬዞች አንጻር ምን አይነት ጥቃቶች ይፈጸማሉ? ኦንላይን ላይ ወይም ደግሞ ማህበራዊ ላይ ላይ የሚፈጸሙ ጥቃት አይነቶች ሁሉንም ይፈጸማሉ። ኢትዮጵያ ላይ ከምንሰማቸው አንጻር ማለት ነው። ለምሳሌ አሁን የማይሆን ስድቦችን መስጠት፣ የእርቃን ፎቶን ለቃለን ብሎ ማስፈራራት፣ ወይም ኳርሽ የምንለው የሰዎችን ስም ማጥፋት በተለይ ሳይበር ሞቢንግም ሁሉም ኦንላይን የሚደርሱ ጥቃቶች በሙሉ ይፈጸማሉ። እንዲያውም እኔ በጣም ስራዋን ያጣች ልጅ ሁላ ነበረች ፎቶዋን ያለሷ ፈቃድ ቴሌግራም ግሩፕ ላይ ፖስት ተደርጎ እስከነ ስልክ ቁጥሯ እየተደወለላት ከብዙ ወንዶች ከብዙ ወንዶች እየተደወለላት እናገኝሽ አይነት ምንትን ነበረና እነዚህ አይነት ጥቃቶች በጣም ኮመን ይፈጸማሉ። አንዳንዴ ከወንድ ብቻ ላይሆን ይችላል የሚመጣው፣ ከሴቶችም ሊመጣ ይችላል። አንዳንድ ነገሮችን ለማስፈራራት በተለይ ፖለቲካሊ አንድ አይነት ጎራ የማይደግፉ ከሆነ ሆነ እንደዚህ አይነት ነገሮች በጣም አዩ። እና ፕላትፎርሞቹን ካየን ፌስቡክ ቀድሞ ስለመጣ በጣም ብዙ ሰው ስላለ ኢትዮጵያ ውስጥ ፌስቡክ ላይ እናየዋለን ያንን ነገር በጣም ማለት ነው። ግን ሌሎች ሶሻል ሚዲያ ፕላትፎርሞች ላይ የሉም ማለት አደለም። ለምሳሌ አሁን ቲክቶክ በደንብ ኮመንት ሴክሽኖችን ገብተ የምናይ ከሆነ በጣም ሴቶች ላይ የሚደርሱ ቫይለንሶች በተለይ ስም መስጠትና ስድቦች እና ወስድ አስተያየቶች በጣም ተንሰራፍቶ ይታያሉ። እንግዲህ አንቺ በዚህ ዙሪያ በርካታ ጥናቶችን አድርገሻል እና ለጉዳት የተዳረጉ ሴቶች አጋጥመሻል። ጉዳቶች ምንድን ናቸው? በተለይ ሲናገሩ በጣም በጣም ብዙ ስነ ልቦና ጉዳት ወይም አካላዊ ጉዳት የደረሰባቸው አሉ። ለምሳሌ ኦንላይን ጀንር በዝባያነችን ብዙ ጊዜ በንች ነው ምናየ ኦንላይን ስፔስ ላይ ብቻ የሚቀር ነገር ስለሚመስለን ትልቅ ነገርም አናየው እነዚህ ትሬቶች ወይም ደግሞ በተለይ አንዳንድ ጊዜ ማስፈራራቶች ከኦንላይን አልፈው ወደ ገሃዳዊ ዓለም ወይም ደግሞ ወደ እኑ ዓለም የሚመጣሉ እና እንደዛ በሚሆንበት ጊዜ ትልቅ ስነ ልቦናዊ ጉዳቶችን ያመጣሉ። አንዳንዴም ደግሞ ትልቁ ጉዳት የሚመጣው ምንድን ነው ኦንላይን የተለያዩ ኦፖርቹኒቲዎች የምናገኝበት እና የመጠቀሚያ መንገድም ነው እና ከዛ ኦንላይን ስት እንዲወጡ ያረጋቸዋል። በተለይ በጣም ትልቅ ስነ ልቦናዊ ጉዳት ሚዲያ ከሆነ ሳይበር ከሆነ ማለት ነው። ሌላው ዝም ማስፋያ አድርጎ ይጠቀሙበታል። በተለይ ፖለቲካ ላይ ያሉ ሴቶችን ወይም ጋዜጠኛ የሆኑ ሴቶችን በምናይበት ጊዜ ዝም ለማስባል ነው። በተለይ ኦንላይን ስፔስ በደንብ የሚጠቀሙ ከሆነ ዝም ለማስባል የሚጠቀሙበት ነው። ሌላው ይሄ በደንብ የሚታየው አጀንዳ ማስለወቅ ነው። እሱ በተለይ በጣም አክቲቪዝም ላይ ያሉ ሴቶችን እና የሴቶች መብትን የሚሟገቱ ሴቶች ላይ ካምፔን ወይም ደግሞ የማህበራዊ ረገጽ ዘመቻ በሚያካሄዱበት ጊዜ አጀንዳ ለማስለወቅ እነዚህ የእነዚህ ጥቃቶች ውጤት አንደኛው አጀንዳ ማስለወቅ ነው። እንግዲህ ሴቶች ራሳቸውን በእንደዚህ አይነት ከእንደዚህ አይነት ጥቃቶች ለመከላከል የሚችሉት እንዴት ነው? ምን አይነት መፍትሄዎች አሉ? እንደ ሀገር በጣም ከባድ ነገር። እንደ ገሃዱ ዓለም ጥቃት ስለማናየው ህጎች የሉንም ነው ወይም ደግሞ ህጎቻችን ላይ በተለይ ማህበራዊ በገጽን ተጠቅመው የሚገቡ ጥቃቶችን ቅንጭብ ትርግ ነው የተወሰኑ የተወሰኑ ቦታዎች ላይ ያሉትና እንደ ህግ ራሱ በተነሳ ዶክመንት ተደርጎ እንዳንድ ፍሬምወርክ የተጠመቀለን ነገር የለም። እሱ ስራቱን ጋፓዮ አለው ግን እንደዚያም ቢሆን ኦንላይን ትሬድ በሚደርስበት ጊዜ ኦንላይን ነው ብለው አለመታው በጣም ይተሻለ ነው የሚሆነው። ስለዚህ ሁሌም ለምሳሌ ማስፈራሪያዎች ከሆኑ የተጻፍኮኑት ጉንጫት ማድረግ ግልጽ ከሆነ እና ቪዲዮ ከሆነ እነዚህም ዶክመንት ማድረግ የተሻለ ነው። ዶክመንት አድርጎ ለሶሻል ሚዲያ ወይም ደግሞ ለማህበራዊ ድረገጽ ሚዲያው ሪፖርት ማድረግ ወይም አመልከት። ከዛም አልፎ ግን ለፖሊስ ማመልከቱ የተሻለ ነው ሆነ ። ምክንያቱም እነዚህ ጥቃቶች ከደረሱ በኋላ ወደ ገሃዱ ዓለም ከተቀየረ በኋላ ምን አላመለከታችሁም የሚል ጥያቄ ሊመጣ ይችላል። ስለዚህ ሁሌም ኦንላይንም ቢሆን ህጎችን ባይኖሩም ለፖሊስ ማመልከቱ የተሻለ ይሆናል። አንዳንዴም ደግሞ ለፖሊስ አመልክተው የተሰሙ ሰዎችም ስለሰማን ማለት ነው ጥቃት የሚያደርሱ ሰዎች ኦንላይን ስፔስ ላይ ከኮምፒውተር ጀርባ የተደበቁ ሰዎች ናቸው ነው ትክክል ትክክላድናችሁ መራፍ በጣም በጠንካሩ የሆነው ሜሴጅ መራክ አንዳንድ ያስቀርፋቸው ሊያቆም ይችላል። ይህም አንዳንድ ሰዎች ላይ ገብቶ የታየ ነገር ነው። ሌላ እነዚህን ጥቃት ያደረሱ ሰዎችም አንሳይንድ ማድረግ አንሶሎ ማድረግም የተሻለ ይሆናል። ምክንያቱም ማህበራዊ ሚዲያ ላይ የሚደርሱ ጥቃቶች የስነ ልቦና ጫና ወይም የስነ ልቦና ጥቃታቸው ከፍ እያለ ሚዜት ስለሆነ እነዚህን ሰዎች አንሳይንድ፣ አንሶሎ እና ብሎክ ማድረግ የተሻለ ይሆናል። ምናልባት የሶሻል ሚዲያ የማህበራዊ ሚዲያዎችን አጠቃቀም የቴክኒካል የሆኑ የኮምፒውተር የኢንተርኔት አጠቃቀሞችን ማወቅስ ምናልባት ራስን ለመጠበቅ ይረዳል ትያለሽ? በጣም ይረዳል። እንዲያው አንዳንድ ጊዜያቶች ላይ ሀከሮች ላይ ሆኑ ይችላሉ። አካውንት ሀከር ው ፖስት ሊያደርጉ የሚችሉት ማለት ነው። አንዳንዴ በመቀራረብ ብዛት አብረውን ካሉ ባለቤት ጋርም ሊሆን ይችላል፣ ወይም ደግሞ ከቦይፍሬንድም ጋር ሊሆን ይችላል። ፓስወርድ መቀየር በጣም ኮመን ነው እና በቅል ጊዜ ያንን ፓስወርድ አንቀይረውም። ብዙ ጊዜ ነው እንደዛ ሆነው አካውንቶቻቸውን የተወሰደባቸው ሰዎች ነበሩ። ስለዚህ ጥሩ የሆነ የዲጂታል ሴኪሪቲ ተግባራት ቢኖሩ የተሻለ ይሆናል። La mici pasul, tu ce ai cumi tu nu poți share mergi acolo. La mânionul de አንዳንዴ ከብዙ ነገሮች ተይዘ ያረጉናል ማለት ነው። ምናልባት እንደማጠቃለያ ከመንግሥት ሊሆን ይችላል ወይም ከተለያዩ ተቋማት እነዚህን ጥቃቶች ለማስቆምና የተሻለ የኢንተርኔት አጠቃቀምን ለማዳበር ምናልባት ከእነሱ የሚጠበቅ ነገር ካለ በእሱ እናጠናቅ። ከመንግሥት ብጀምር ሕጎቻችን ላይ ጠንካራ የሆነ ሕግ ቢኖረን የተሻለ ነው የሚሆነ ምክንያቱም ለምሳሌ ኦንላይን ላይ በማያውቁት ሰው በተደጋጋሚ ሜሴጅ ተልኮላቸው ከዛ በኋላ ይጠቀሙ አፊት ለመዳካት የሚል አይነት መሰራሪያዎች ደርሶባቸው ራሱ ለማን ሪፖርት ማድረግ እንዳለባቸው አቁም እና ለፖሊስ ራሱ ሪፖርት ቢደረግ ራሱ አንዳንድ ጊዜ ፖሊሶች ኦንላይን ከሆኑ በቃ መውጣት ነው የሚል አይነት ምትና የሚኖራቸው። ስለዚህ ህጎች ቢኖሩን የተሻለ ነው የሚሆነው። ከህጎቻችንም በላይ ግን ህግ አስከባቢ ተቋሞቻችን በተለይ ፖሊሶችን ትሬኒንግ መስጠቱ እና የግንዛቤ ማስጨበጫ መስጠቱ የተሻለ ይሆናል። ሌላው ሲቪል ሶሳይቲ ኦርጋናይዜሽኖቻቸው የግንዛቤ ማስጨበጫዎች የተሻለ ያደርገዋል። ሚዲያዎች ደግሞ እንደ ሚዲያ ግዴታ ይኖርባቸዋል እዚህ ላይ ግንዛቤ በተለይ ለህብ ለህብረተሰብ ግንዛቤ ማስጨበጥ የሚዲያ አንደኛው ስራ ወይም አንደኛው ግዴታ ነው የሚሆነው እና ሚዲያዎቻችንም እዚህ ጉዳይ ላይ በደንብ የሚሰሩበት ይገባል ብያምናለው። በጣም ነው የማመሰግነው። በተለይ በኢንተርኔት አማካኝነት በሴቶች ላይ የሚደርሱ ጥቃቶች ምን አይነት ናቸው፣ ምን አይነት ጉዳት ያስከትላሉ፣ ከነዚህ ጉዳቶች ራስን መጠበቅ የሚቻለው እንዴት ነው በሚሉ ሀሳቦች ላይ የተወያየ ነው። በጣም ነው የማመሰግነው። በሌላ ጊዜ ተመልሰን ደግሞ በዚሁ ሀሳብ ላይ ላይ እንደምንገናኝ ተስፋ አደርጋለሁ። እሺ፣ እኔም በጣም ነው ማመሰግነው። ዶክተር በጸሎት ከበደ የሕክምና ትምህርቱን በቅርቡ ያጠናቀቀ ወጣት ሐኪም ነው። ከሰሞኑም ከተራራው ጫፍ የተሰኘ መጽሐፍ ጽፎ አሳትሟል። ይህ መጽሐፍ በሕክምና ትምህርት ላይ ሳለ እንደ ተማሪ ስላጋጠሙት ፈተናዎች እንዲሁም ደግሞ ተስፋ መቁረጥና ወድቆ መነሳትን የመሳሰሉ ነገሮችን አካቷል። ቆይታችን እራሱን ከሚያስተዋውቅበት ይጀምራል። ዶክተር በጸሎት ከበደ እባላለሁ። ሀኪም ነኝ። አሁን ለጊዜው በፕራይቬት ክሊኒክ እየሰራሁ እገኛለሁ። ዘንድሮ ነው የተመረኩት። እንግዲህ ይሄ ነው ያለው አጠራ አመሰግናለሁ። እንግዲህ ቅርብ ጊዜ ደግሞ ከመመረቅህ ጎን ለጎን ወይም ደግሞ ስራ ላይ ከመሆንህ ጎን ለጎን ከተራራው ጫፍ ላይ የተሰኘ መጽሐፍ አሳትመሃል። ይሄ መጽሐፍ ይዘቱ ምንድን ነው? ተደራሽ ማድረግ የፈለግከውስ ለማን ነው? ስታያ ይዘህ ንገረኝ። ከተራራው ጫፍ ላይ የተሰኘ የመጀመሪያ የበኩር ልጅ ማለት ይችላል ነው ይቀጥላል ብዬ ስለማምን የመጀመሪያ መጽሐፍ የምጽፍ ያለሁኝ ይህ መጽሐፍ እንግዲህ ውስጡ ብዙ ነገር አለው። እንድጽፍ ያነሳሳኝ ነገር አንደኛ እኔ ያለፍኩበት ጎዳና ነው። ያለፍኩበት ጎዳና ትንሽ ቻሌንጂንግ ነበረ። በሜዲካል ላይፍ በሚሄድበት ጎዳና ትንሽ ወጣ ገባዎች ነበሩ። ጉልበት ያዝ የሚያደርጉ፣ ተስፋ የሚያስቆርጡ መንገዶችን ሄጄ ነበር እና መጽሐፍ ላይ የተወሰኑትም ጠቅሻለሁ። በእርግጥ ግን አንደኛ ብዙ ሰው እንግዲህ የህክምና ትምህርትን ይፈልገዋል። ውጤት አንትቶ ወደዛ መግባት ይፈልግ ነበር ደግሞ ውስጤ አልነበርም መጀመሪያ ላይ እና እንደማንም ኢትዮጵያዊ የቤተሰብ ፍላጎት አለ ልጅነት አለ በጊዜው እና በእንደዛ ብዬ ከገባውኝ በኋላ ያ ነገር እንደምፈልገው ውስጤ እንደነበረው አልነበረም ለጊዜው እና ያኔም አለማደግም ልጅነትም ስለነበረ ውስጤ ትልቅ ትግል ይፈጠር ነበር እና በዛ ውስጥ ሲሄድ በጣም ብዙ ቻሌንጅ ነበረው ተስፋ መቁረጥ ነበረው። ነገ አይታየኝም ነበር እና እነዚህን ሁሉ ጎዳናዎች በህክምና ትምህርት ውስጥ ብዙ ሰው ያልፍበታል የሚለውን ነገር አሰብኩኝ። ወጣቶችን ሳስብ ለወጣቶች መትረፍ እንዳለብኝ ሳስብ ነው የተነሳስቼ የጻፍኩት እና ሰባት ምዕራፎች ያሉት መጽሐፍ ነው ሁለቱ ምዕራፍ በተለይን ያለፍኩበትን ከባድ ጎዳና ተስፋ መቁረጥ ይጠቅሳል። የተቀረው ምዕራፍ ግን ሰዎች የሚያልፉበትን ጎዳና እንዴት ያልፉታል፣ ውድቀት የሚለውን ሀሳብ እንዴት ያዩታል የሚለውን በራሴ አንድምታ ይዤ ለመምጣት ሞክሬያለሁ። በእርግጥ አሁን ከቅርብ ጊዜ ወዲህ የህይወት ክህሎት ዩቱቦች የተለያዩ መጽሐፎች ለኢትዮጵያውያን እየደረሱ ነው። አንተ ደግሞ የራስህን መንገድ በተለይ በትምህርት ቤት ውስጥ ሊያጋጥም የሚችል በተለይም ደግሞ በሕክምና ትምህርት ቤት ውስጥ የሚታይን ነገር ነው የጻፍከውና፣ አንተ ተማሪ በነበርክበት ጊዜ እንደዚህ አይነት መጽሐፍ አግኝተህ ቢሆን ኖሮ እረዳዋለሁ፣ ይጠቅመኛል ብለህ ታስባለህ ወይ? ከአንባቢያን መቼም ከታተመ ቅርብ ጊዜ ነው፣ ግን በእርግጥ ከአንባቢያንስ የደረሰህ ምላሽ ምን ይመስላል? እውነት ለመናገር ያው ምናልባት የእኔ መጽሐፍ ስለሆነ አይደለም ግን ከእኔ በኋላ ያለው ትውልድ እድለኛ ነው ብዬ አምናለሁ ምክንያቱም መጽሐፊ መግቢያ ላይ ለመጽሐፍ ሞክር ያለው እና ምንድነው ለመጽሐፍ የሞከርኩት የሰው ልጅ ፐርፌክት መስሎ ሙሉ መስሎ መታየት የሚፈልግበት ጊዜ ነው ከምንጊዜውም በላይ ደግሞ የአሁኑ ጊዜ ደግሞ ይበልጣል ምክንያቱም ድክመቶቻችን እንዲታዩ አንፈልግም ውድቀቶቻችን እንዲታዩ አንፈልግም ችግሮቻችን እንዲታዩ አንፈልግም ብዙ ሰው የወደቀበት ጎዳና ኖሮ እኔ እኮ በዚህ ጎዳና ወድቅ ያለው ብሎ ከማሳየት የራሱን ክብር ከመጠበቅ፣ ሌላው ሰው በዛ ጎዳና ሲወድቅ ዝም የሚልበት ዘመን ነው እና ፍኩበትን ጎዳና እኔ እኮ በዚህ ጎዳና ወድቅ ያለው ይህ የራሴን ቻፕተር አሳልፍ ስሰጥ ቀጣዩ ትውልድ በጣም እድለኛ ነው። ይህን ማምን ነው። ምክንያቱም ይባላል ለአባባል ወደ የት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላል እና አትሊስት የሚጠይቁት ሰው አላቸው። ከኔ በፊት የቀደሙ ሰዎች እንደዚህ አይነት በእጅ አግኝቼ ቢሆን ኖሮ በጣም እድለኛውን ነበር ብዙ ተስፋ የቆረጥኩባቸው ምዕራፎች በመልካም ሁኔታ አልፈባቸው ነበር ብዬ አስባለሁ። እና በዚህ በሕክምና ትምህርት ብቻ አይደለም በተለያየ ትላልቅ ሰዎች አውርተውኛል፣ በስልክ በእድሜ ትልቅ የምላችሁ ሰዎች አግኝተውኝ ያወሩኝ ሰዎች አሉ፣ ደውለውልኝ ያወሩኝ እስኪ ገርመኝ ድረስ እና በብዙ የህይወት አንተ የጻፍከው አይመስልንም ትልቅ ሰው የጻፍ ምን አይመስልም ብሎ የደወሉልኝ ትላልቅ ሰዎች አሉ። ብዙ ፊድባኮችን አግኝቻለሁ። በቂ ነው ብዬ አላምንም፣ ገና ብዙ ሰው ሪቻውት ማድረግ አለብኝ ብዬ አምናለሁ። ቅድም ስትናገር ህይወት እንዲከብድህ ካደረጉ ነገሮች አንደኛው በቤተሰብም ግፊት ለህክምና ትምህርት ያለ የሚሰጥ ክብርና it. እንዲሁም ልጅነት ነው ብለህ አንስተሃል ና ይህንን ነገር ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው ወጣት የሕክምና ባለሙያዎቹ እንደ ችግር አንስተውት ያውቃሉ። ና እስቲ በማህበረሰብ ውስጥ ያለው ለሕክምና ትምህርት የሚሰጠው ትኩረት ና እንዲሁም ደግሞ ወጣቶች ከነፍሳቸው ጥሪ ከችሎታቸው፣ ከክህሎታቸው፣ ከፍላጎታቸው ውጪ በትምህርት ጎበዝ ስለሆኑ ና ለሕክምና ትምህርት ከሚሰጠው ክብር አኳያ ወደዛ በማዘንበላቸው የሚያጋጥማቸው ከራስ ጋር ግጭት ምን ይመስላል? ስላለፍክበት እስቲ ስለሱ ጥቂት ነገር በል። በጣም ትልቁ ግጭት እሱ ይመስለኛል እና እኔም በጊዜው ውስጥ የነበሩ ብዙ ጩኸቶች ነበሩ። እንግዲህ ይሄ መጽሐፍ መጽሐፍ ሰፊ ወይም መጽሐፍ ሆኖ እንዲወጣ ካደረገኝ ዋናው ነገር አንደኛው ውስጥ የነበረ የአርት ፍላጎት ነው ወይም ደግሞ ለጽሁፎች የነበረኝ በጣም ጥልቅ የሆነ ፍላጎት እና በተለይ ደግሞ በሜዲካል ላይፍ ላይ ትልቅ ችግር በጣም ብዙ ማንበቢያ ጊዜ ያስፈልጋል። እረፍት ብዙም አይኖርም። አብዛኛውን ጊዜ የምታሳልፊው ከትምህርት ጋር ነው እና በዛ ስትረስ ውስጥ ሲኮን አይ ዶን ነው እንዴት እንደሚሆኑ ባይገባኝም ብዙ ውስጣቸው ብዙ ታለንት መውጣት ይጀምራል። የብዙ ልጆች ኔ ብቻ አይደለም እና ያኔ በጣም ትልቅ ቻሌንጅ ነበረ። በእኔ ድሜ የነበሩ ያንግ የነበሩ ልጆች በሚዲያ ሳይ ብዙ መጽሐፍ ጽፈው ሳይ በፎቶግራፊ በትላልቅ ቦታ ላይ ሲደርሱ፣ በሙዚቃም በተለያየ ነገር ስኬት ላይ ሲደርሱ ማስብ የነበረው እድሜን እያበላሸው እንደነበር የማይገባኝ ቦታ ሆኜ ዋጋ እየከፈልኩ እንዳለው ለእኔ ትልቅ ቻሌንጅ የነበረው ያ ነው። ለእኔም ብቻ አይደለም። አጠገቤ የነበሩ ብዙ አሁን ተመርቀው ዶክተር የሆኑ ጓደኞቼም ጋር ትልቅ ቻሌንጅ ነበረ እና የሚመጣው ትውልድ እኛ ብሄድንበት ጎዳና መሄድ የለበትም። ከአባቴ ጋር ያደረግኩትን ንግግር አረሰውም መቼ ትልቅ የህይወት ሺፍት እንዳደርግ ነበር ያደረገኝ። እና ምናልባት ለእኔ በጊዜው ትክክለኛ ድምፅ ነው ብዬ አስባለሁ። ምክንያቱም መመለሴ ሚዛን የሚደፋ ነገር ሆኖ ነው ያገኙት። አሁን ላለበት እንደደረስኩበት ቦታ ሚዛን የሚደፋ ነገር ነው። ስኩል አሁን የአስራ ሁለተኛ ክፍል መልቀቂያ ፈተና ተፈትነው ውጤት ያልመጣላቸው ተማሪዎች ሊጠቀሙበት እንደሚችሉ ጠቅሰሃል። እና ምንድን ነው እሱ? በቃ በቅድሚያ ማሰብ ያለባት አይ ቲንክ መጽሐፍ እጄ ላይ ነበረ እና ከመሳሽ ሀሳብ የተወሰነች መስመር ልበል። ገጽ ሀያ አምስት ላይ እውነታው በሚል ርዕስ ያለ ጽሑፍ ላይ ነበርና የደረሰብን መከራ ባለንበት የሚያስቀርን እኛ ላይ ብቻ እንደሆነ በመስበክ ነው። እኛ ብቻ ተለይተን ተቃላቾች እንደሆነ በመንገር ነው። በገጠመህ ዕክል ልባዋዝኖ ጥግህን ይዘህ ቁጭ ብለህ ሳለህ በዚህ መንገድ እኮ የወደቅከው አንተ ብቻ ነህ ይልሃል። ኩርምት ካልክበት ስፍራ ይቀርብህና ስማኝማ ይልሃል እንደምንም ብሎ ቀልብህን እንደሳበም ጆሮህንም እንዳገኘ ሰነፍነህ አትጠቅምም ደግሞ ከመንገዱ ማብቂያም አትደርስህም ይልሃል አንተም ተሽመድምደህ ባለህበት ተጣጥፈህ እስከቆየህለት ድረስ የነገረህ ሁሉ እውነት ይመስልሃል አለምም በአንተ የውድቀት ዜና ዙሪያ ብቻ የምትዞር ይመስልሃል እውነት እኮ ነው የወደቅክ ቀን ሁሉም ጭልም ብሎ ነው የሚታይህ ሰው ትፈራለህ መዝናናትን ትፈራለህ። ህብረት ማድረግን ትሸሻለህ። ለአንተ መፍትሄው ቤት ውስጥ መደበቅ ብቻ ይመስላሉ። ትንሽ እንኳን መስኮቴን ገርበብ አድርጌ አካባቢ ይል ብትል አይነ ራሱ መርጦ የሚያይልህ ተሰብረው የቀሩትን ብቻ ነው። ጆሮህን ሳይቀር የሚሰማው ድምፅ የደነበሸ ጥይት፣ የከሸፈ ሰው ራዕይና ፅንስ ሲጨነግፍም የሚያሰማውን ብቻ ነው። በተዘጋ ክፍል ውስጥ መሆን አንድ ነገር ነው። እኔ ግን መውጫ በር እንኳን ከሌለው ጉድጓዱ ውስጥ ገብቻለሁ ትላለህ። ይህ ሁሉ ግን እመነኝ እምቢ ብለህ ብድግ እስክትል ድረስ ብቻ ነው። ስትነሳ ግን መንገዱን በሙሉ እየወደቁ የሚነሱ ተነስተውም የሚሮጡ ሞልተውት እንዳሉ ይታይሃል። ያንን ድምፅ መስማት እንደሌለባቸው፣ በዛ ድምፅ እድል መስጠት እንደሌለባቸው እንግዲህ ተደራሴ የመጀመሪያ ተደራሴ ከጊዜው መገጣጠም ጋር እነሱ ይሆናሉ ብዬ አስባለሁ እና ይህ ዋና መልእክት ብይማም ነው። በማህበራዊ ሚዲያ ድረገጽ ወይም ደግሞ በሌላ አማራጮች ከመጽሐፉ ውጪ ወጣቶችን ልታገኝ ሞከርኩበት ሁኔታ አለ ወይ? በማህበራዊ ድረገጽ በእርግጥ ከተራራው ጫፍ ላይ የሚል የፌስቡክ አድሬስ አለ። ያን ያህል ብዙም አክቲቭ ባይሆንም በምኖርበት ከተማ በቢሾፍት ወይም ደብረዘይት ከተማ ላይ መጀመሪያ ያደረግኩት ነገር ምንድን ነው ተመርቄ ስመጣ የተማርኩባቸውን ትምህርት ቤቶች ቪዚት ማድረግ ነበረ። ሁለት ትምህርት ቤት ነበር የተማርኩት አቤኒዘር እና ቤዛ። ቤዛ በቅርብ እሄዳለሁ ብያለሁ። አቤኒዘር ትምህርት ቤት ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ላሉ ተማሪዎች ስለሄድ አዘጋጅቼ ተሰብስበን የሴሚናር የመስጠት ፕሮግራም አካሄድን ነበር። በጣም ሹስም ነበረ። ትምህርት ቤቶችን ሪቻውት ለማድረግ ሞክር ያለው ሚዲያ ተደራሽነት በደንብ ስላላገኘ ሊሆን ይችላል እና እንድቀጣይ እቅድ እሱ ነው። ዶክተር በጸሎት በጣም ነው ማመሰግነው ስለነበረን ቆይታ፣ እኔም እጅግ አድርጌ አመሰግናለሁ። ከጋቢና ቬ ጋር ናችሁ ያላችሁት፣ ከእኛ ጋር ስለሆናችሁ አብዝተን እናመሰግናለን። ኢቱባ መጽሀፍት በኢትዮጵያውያን የተለያዩ ቋንቋዎች የሚጻፉ መጽሀፍትን በዲጂታሉ ዓለም ለማዳረስ ያለመ አዲስ አገልግሎት ነው። በእጅ ስልክ ላይ የሚጫነው ይኸው መተግበሪያ በድምፅ የተተረኩ መጽሀፍትን ያስደምጣል። በዲጂታል ቅጅ የሚነበቡ መጽሀፍትንም ያቀርባል። የወጣትና አንጋፋ ጸሐፍትን ስራዎች ስላካተተው አገልግሎት የበለጠ ለማወቅ የኢቱባ መጽሀፍት ፈጣሪ የሆነው ስበት ቴክኖሎጂስ አጋር መስራች ሌኩን ይልማን ሀብታሙ ስዩም ከዚህ ቀደም አነጋግሮት ነበር። ስለ መተግበሪያው ዓላማ ሌኩን ከሚያስረ ዳበት ቆይታቸው ይጀምራል። በአፕሊኬሽን ያው ከሁለት ዓመት ተኩል በላይ የፈጀንበት ፕሮጀክት ነበረ። ተቀዳሚ አላማው ምንድን ነው? ደራሲያንን በይበልጥ ተጠቃሚ ለማድረግ ማለት ነው። የተሻለ ሮያልቲ ክፍያ እንዲያገኙ ከሱም ተጨማሪ ደግሞ በህትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶች እና የትራንስፓረንሲ ኢሹዎችን ለመቅረፍ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ከሆነ ለጊዜው መጽሐፍቶቹን ማግኘት እንዲችል በክፍለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔትና ስማርትፎን ያለው ሰው መጽሐፍትም በኢቡክና ትረካ ወይም በኦዲዮ ቡክ ሌላው ዓለም ላይ እንዳለው እኛም ሀገር የእኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው። በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምፅ የተተረኩት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡት ውስጥ ምን ያክል ናቸው? ወደ ሀምሳ የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግነው፣ ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። በኦዲዮ ቡክ ደረጃ ወደ አስር የሚጠጉ ይመስለኛል፣ ካልተሳሳቱ ኤግዛክት ቁጥሩን አላውቀውም፣ ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ። ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም ግን ሀምሳ አካባቢ የሚሆኑ መጽሐፍት እንዳሉን አውቃለሁ በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማንም የሚያሳተመ ሰው ወይም በድምጽ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል? ለጊዜው እኛንን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣን እኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ። ከዚህ በፊት በሕትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከእነሱ ጋር። ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችን በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮቹን በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከበር እናደረግና እነሱንም መጽሐፎቹን በዛ መልኩ እናወጣለን ማለት ነው። እዚው እንደዛ ነው ያለው። ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ፣ ወጣቶች ወደ ንባብ ወደ መጽሐፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ? በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያው እኛ ወደ ገበያው ከመግባታችን በፊት ማርኬት ሪሰርች ስናረግ ነበረ ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘውና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት የሆነ ያለ እርምጃዎች ከፍ እናደርጋለን እናሻሽላለን ብለን ነው እየሰራ ያለ ነው። እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን፣ በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ማለት ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላ የምታስቡት ተግዳሮት ምንድን ነው? በምን መንገድ ልትፈቱ ታስባቸዋል? ያው አንድ ተግዳሮት ሆኖብን የነበረው ያው ደራሲዎች እንዴት ነው ይህ ሲስተም የሚሰራው የሚለውን እሱን ማሳየት ማሰረዳቱ በእኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሙ ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸውም አንጋፋዎቹም ደራሲዎች ወጣቶቹም ሀሳቡን ወስዶት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት አንድ ያስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸገረኝ ሀገር ኢቭን ከሳይናፕ ጀምሮ በቀላሉ ሳይናፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት የማይችሉ አንዳንድ ዩዘሮች እያጋጠሙን ነው። አሁን ላይ ሱሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸውን መንገዶች ያው እየፈለግንና መፍትሄዎችን ወዲያው ወዲያው ለመስጠት እየሞከረን ነው የመጪ ዘመን ህልማችሁ ወይም ግባችሁ ምንድን ነው? በጣም ጥሩ። ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ ማቶች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭም አለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለነሱ ያው በተቻለን በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራ እንገኛለን። እንግዲህ በተቻለን ጥሩ አይነት የእንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችውን ስቴሪዮታይፕ አድርገን ጥሩ ነገር፣ ጥራቱን የጠበቀ ነገር፣ አለማቀፍ ስታንዳርዱን የጠበቀ ነገር ይዘን መተናል እሱን ደግሞ ለተደራሹ በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው። እጅግ በጣም አመሰግናለሁ። ላይኩን ቱባ ስለተሰኘው መጽሐፍት በድምጽ እየተተረኩ ስለሚቀርቡበት እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርክን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን። እሺ እሺ፣ እናመሰግናለን። በጣም መልካም ጊዜ የተከበራችሁ ተመልካቾቻችን፣ የዕለቱን የጋቢና ቤ መሰናዶ እዚህ ላይ ይፈጽመናል። ሳስተናግዳችሁ የቆየሁት ኤደን ገርመው፣ በምስል ቅንብሩ ደግሞ ኤልያስ አስማራ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። ዝግጅቶቻችንም በአህዱ ሬዲዮና ቴሌቪዥን ላይ ይከታተሉ፣ እንዲሁም ቪያ ማሀሪክ ላይ ይከታተሉ። ሰላም ጤና ስጥልኝ፣ ደህና ደሩ